ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ጤና ይስጥልኝ። ይህ ጤና ይስጥልኝ የተሰኘው የጤና ፕሮግራማችን ነው። በጤና ይስጥልኝ ረጅም ዓመት የሥራ ልምድ ባላቸው የህክምና ባለሙያዎችን ወደዚህ ስፍራ በመጋበዝ ስለ እርስዎ ጤና የምንወያይበት የጤና ይስጥልኝ ፕሮግራማችን ነው ጤና ይስጥልኝ ሰላም እንዴናችሁ ዶክተር ፋሲልን የጣና ስፔሻሊስት ሀኪም ዛሬ ስለ አዋቂዎች የኪንታሮት ችግር ነው የምናወራው በተለይ ፊንጢጣ አካባቢ ስለሚከሰተው የኪንታሮት ችግር ዋናውን ያልኳቸውን ለፊንጢጣ ኪንታሮት አጋላጭ የምንላቸውን አስር ሪስክ ፋክተሮች ወይም አጋላጭ ምክንያቶች እንዘረዝራለን። ከዚ በመቀጠል ደግሞ ደረጃውን እናያለን፣ አይነቶችና ምልክቶች እንመለከታለን። በመጨረሻ ደግሞ አስር ዋና ዋና የቤት ውስጥ መፍትሄዎችን አቀርብላቸዋለሁ። አብራቸው ቆዩ። የፊንጢጣ ኪንታሮት የሚባለው ነገር ብዙ ሰዎች ለሚያጋጥም ነገር ሲሆን በዋነኝነት ምክንያቱ የደመላሽ ደምስሮች ሲያብጡ ነው። ስለዚህ ሌላ እባጭ ነገር ተከስቶ ሳይሆን በዋነኝነት ደምስሮች ሲወጠሩ ወይም በጣም ሲሰፉ የሚያጋጥም እባጭ ነው። ይህ ደግሞ ብዙ ጊዜ ረጅም ሰዓት ማማጥ ካለ፣ ድርቀት ካለ ወይም በቂ የሆነ ፈሳሽና በቂ የሆነ ፋይበር እማን ከሆነ ብዙ ጊዜ ሊከሰት የሚችል ነው። አልፎ አልፎ ደግሞ በውፍረትም ሊከሰት ይችላል። ታዲያ ይህ ነገር አይነቱ ምን አይነት ነው? አይነቶቹ ይለያያሉ። በነገራችን ላይ ይህ የፊንጥጣኪንታት የምንለው ነገር ልክ እንደ ቫሪኮስቬን ነው ቬኖቹ ወይም ደመል ስንላቸው ቦቶች ስላበጡ ወይም ስለተለጠጡ ነው። ልክ እንደዛ ሁሉ ኪንታሮት ወይም ፊንጢጣ አካባቢ ያለው ኪንታሮት ደምስሮች ሲሰፉ የሚከሰት ነገር እንጂ ሌላ እባጭ ወይም ሌላ ካንሰር ነገር አይደለም። ስለዚህ መታከም የምንችለው ማሻሻል የምንችለውና እና ውለውሉ ኢቭን ማጥፋት የምንችለው ነገር ነው። ሁለት አይነት የኪንታሮት ዝርያዎች አሉ። አንደኛው የውጭ ኪንታሮት የሚባለው ነው። አንደኛው ደግሞ የውስጥ ኪንታሮት ይባላል። የውጭ ኪንታሮት የሚባለው ብዙ ጊዜ ህመም፣ መቆጥቆጥ፣ መውጋት ስሜት ሲኖረው የውስጣዊ ሲሆን ግን ህመም አይኖሩም። ሆኖም ግን ሰገራ ላይ የሚታይ ደም ሊከሰት ይችላል፣ በተለይ ደግሞ ከፍተኛ ድርቀት ሲያጋጥመን ማለት ነው። ስለዚህ ምልክቶቹ ምን ምን ናቸው ስንል ምልክቶቹ እንደየ አይነቱ ይወሰናል። ለምሳሌ የውጭ ኪንተሩ ስንል ህመም በተለይ ስንቆም ወይም ስንራመድ ወይም ስንቀመጥ ኃይለኛ ህመም ሊኖረው ይችላል። ሁለተኛ መቆጥቆጥ ወይም ማሳከክ፣ እንደዚህ አይነት ምልክት ሊኖረው ይችላል። ሶስተኛ ደግሞ እባጭ ነገርም ፊል ልናደርግ እንችላለን። አራተኛ የመድማት ችግር ሊያስከስት ይችላል። ከደማ ብዙ ጊዜ በጣም ፔንፉል ነው የሚሆነው። አልፎ አልፎ ደግሞ በጣም ኃይለኛ ሲሆን ውስጡ ደም ሊረጋ እና አልፎ አልፎ ኢንፌክሽን ላ ሊይዝ ይችላል አንዳንዴ ደግሞ ስትራንጉሌትድ የሚሆንበት ኬዝ አለ። ሆኖም ግን ይህ ስትራንጉሌትድ መሆን ደም መርጋት እንደዚህ የመሳሰሉት ብዙ ጊዜ የሚያጋጥምን የውስጥ ሲሆን የውስጥ ኪንታሮት ሲሆን ኢንተርናል ሄሞሬድ ሲሆን የውስጥ ኪንታሮቶች ደግሞ ምልክቶቹ እንደየደረጃው ይወስናሉ። ደረጃዎቹ ከደረጃ አንድ እስከ ደረጃ አራት ድረስ አለ። እሱን መጨረሻ የህመም መፍትሄ ያልኳቸው ላይ ዘዘር አድርጌ ያቀርብላቸዋል። እስከ መጨረሻው ተመልከቱት። ስለዚህ የኪንታሮት አጋላጭ ነገሮች ምንድን ናቸው? ወይም ሪስክ ፋክተር የሚባሉት ነገሮች ምን ምን ናቸው? አንደኛው ረጅም ሰዓት ማማጥ አንዳንድ ሰው እንደ ልምድ አድርጎት፣ ወይም ደግሞ ድርቀት ሲበዛ ወይም ደግሞ ከፍተኛ የሆነ ተቅማጥ ሲኖር ማማጥ ወይም ማስማጥ ይኖራል። ይህ ማማጥ ካለ ፕሬዥር ይኖራል። ያ ፕሬዥር ደግሞ ፊንጤጣ አካባቢ ያሉ ቬኖችን ወይም ደም መልስ የምንላቸው የደም ስሮችን በማሳበጥ እንደ እባጭ ነገር ያመጣል። ሁለተኛው ሪስክ ፋክተር ወይም ለኪንታሮት የሚያጋልጠው ነገር ሽንት ቤት ረጅም ሰዓት መቀመጥ። አንዳንድ ሰዎች እንደ ልምድ አድርገው ሽንት ቤት ቁጭ ብለው ሞባይል ያሉ ወይም ጋዜጣ ቁጭ ብሎ ያነቡ አሉ። ይህ ትክክል አይደለም፤ መቀነስና ማስወገድ ያለብን ባህሪ ነው። ሶስተኛ ሪስክ ፋክተር ወይም አጋላጭ ነገር ደግሞ እርግዝና ነው። በነገራችን ላይ በእርግዝና ወቅት በጣም ብዙ ነገሮች ይቀየራሉና እናት ላይ መጀመሪያ ስንጀምር፣ ለምሳሌ ከደም መጠኗ ስንጀምር፣ አንድ እናት እርጉ ስትሆን በፊት ከነበራት የደም መጠን ወይም ቮሊዩም ከ1000 እስከ 1600 ኤም ኤል ድረስ የደሟ መጠን ሊጨምር ይችላል ይላል። ይህ ተፈጥሯ የሆነ ነገር ነው። ከዚያ በተጨማሪ ደግሞ የልጁም ክብደት ስላለ ያ ክብደት ፊንጢጣ አካባቢ ፕሬር ስለሚፈጥር ያም እብጠት ሊያስከስት ይችላል ማለት ነው። ስለዚህ መጨረሻ ላይ እንደ መፍትሄ ያስቀመጥኳቸው ነገሮች ላይ አንድ እናት በእርግዝና ወቅት ወይም ደግሞ ስትወልድ ሚኮሊድ በኋላ ይህ ኪንታሮት ቢከሰት እንዴት ታክመዋለች የሚለው ነገር መጨረሻ ላይ አወራላቸዋለሁ። አብራችሁ ቆዩ። አራተኛው አጋላጭ ነገር ደግሞ ዝቅተኛ የሆነ ፋይበር የምንመገብ ከሆነ ፋይበር ማለት ከምግብ የሚገኝ ነገር ሲሆን አሰር ይባላል በአማርኛ ተፈጭቶ ወደ አካላችን የማይገባ ነው ለምሳሌ አትክልቶች ወይም ጥራጥሬዎች ውስጣቸው ከፍተኛ ፋይበር አለ የተወሰነው አትክልት ውስጥ ያለው ነገር ካርቦሃይድሬቱ ምኑ ምኑን መመጠቀም እንችላለን ሆኖም ግን ፋይበር የምንለው ነገር ተፈጭቶ ቀጥታ በሰገራ መልክ ይወጣል እንጂ አካላችን አይመጠውም ወይም አብዞርብብል አይደለም ስለዚህ ሰገራ በደንብ እንዲመረትና ሰገራ ቶሎ ቶሎ ተመርቶ ቶሎ ቶሎ እንዲወገድ በጣም ጠቃሚ ነገር ነውና ፋይበር ያላቸው ምግቦች በተለይ አትክልት ቆስጣ፣ ሰላጣ፣ ካሮት እንደዚህ መሳሰሉት፣ ፓፓያ፣ አቦካዶ፣ ሙዝ እንደዚህ መሳሰሉት ጥሩ ፋይበር ስላላቸው እንድንመገባቸው ይመከራል። አምስተኛው ደግሞ አላስፈላጊ የሆነ ውፍረት ነው። ያ ውፍረት ሲኖር ሆዳችን እስከፍተኛው ፋት ይኖራል። ያ ፋት ደግሞ ፕሬሽር ሊጨምር ይችላል። ስድስተኛው ጋላጭ ነገር በየቀኑ ከባባድ ነገሮችን የምናነሳ ወይም የምናመጥ ከሆነ ስናነሳቸው ከፍተኛ ፕሬሽር ስለሚኖረው እሱም እነዛ ቢኖች እንዲለጠጡ ያደርጋል ሰባተኛው ገላጭ ነገር ደግሞ የእድሜ መጨመር የእድሜ መጨመር ስንል እንግዲህ እድሜ በጨመረ ቁጥር የእያንዳንዱ ቲሹ ሰፖርት ምንለ ወይም አጋዥ ነገሮች እየቀነሱ ስለሚሄዱ ይህም ለእብጠቱ ተጋላጭ ያደረገናል ማለት ነው ስምንተኛ ረጅም ሰዓት የምንቆም ወይም የምንቀመጥ ከሆነ እዛ አካባቢ ፕሬሽር ሊያበዛ ይችላል ዘጠነኛ በፋሚሊ ወይም በቤተሰብ ይህ ነገር ካለ በቤተሰብ የኪንታሮት ችግሮች ካሉ ከእናት ወደ ልጅ ወይም ከአባት ወደ ልጅ ወይም እንደዚህ በፋሚሊ ውስጥ ሊሄድ ይችላል ወይም ጄኔቲክ ቤዝ እንደሚኖረ ጥናቶች ያረጋግጣሉ። አስረኛውና የመጨረሻው ደግሞ አላስፈላጊ የሆነ ልቅ የሆነ የአናል ኢንተርኮርስ ወይም ትክክለኛ ባልሆነ አቅጣጫ ግብረ ሥጋ ግንኙነት መፈጸማት ነው። ይህ ነገር ያው በሃይማኖትም በሳይንስም እጅግ አጸያፊና የማይመከር ነገር ሲሆን አንዳንድ ሰዎች አሁን አሁን በተለይ እየተበራከተን በሀገራችንም እንዲሁም በውጭ ሀገር ይህ ከተፈጥሮ ውጭ የሆነና ለፊንጤጣ ኪንታሮቻቸው እስከ ካንሰር ድረስ ሊያመጣ የሚችል ነገር ስለሆነ በፍጹም ማስወገድ ያለብን ባህሪ ነው ማለት ነው። በዚሁ አጋጣሚ የክርስቲያን እህት ወንድሞቻችን እንኳን ለብርሃነ ትንሳኤው በሰላምና ጤና አደረሳችሁ ለማት እንፈልጋለን። እንኳን አደረሳችሁ። እንግዲህ ዛሬ በተለየ ሁኔታ እስከ ዛሬ ድረስ የህፃናትን ሕክምና መረጃ ነበር የምሰጠው። ዛሬ ደግሞ ለየት ባለ ሁኔታ ለአዋቂዎች የሚሆን አጠር ያለ የጤና መረጃ ይላችሁ ቀርብ ያለው አብራችሁ ቆዩ። እዚህ እነዚህ ሁሉ ነገሮች ለፊንጢጣ ኪንታሮት አጋላጭ ናቸው ይባላል። ስለዚህ እንግዲህ ሕክምናው እናያለን። አሁን ቤት ውስጥ መፍትሄዎች አሉ፣ ሕክምና ደረጃዎች አሉ። እነዚህን ዘርዘር አርጌ ዛሬ ነግራችኋለሁ። ስለዚህ መፍትሄዎቹ ምንድን ናቸው? መፍትሄዎቹ አሁን በመጀመሪያዎቹ አራት አምስት መፍትሄዎቹ ደረጃ አንድ እና ደረጃ ሁለት ላይ ያሉ የኪንታሮት እብጠቶችን ይመለከታል። እንግዲህ ደረጃ አንድ ስንል እብጠቱ መጠነኛ የሆነና በመጠነኛ እብጠት ከግርግዶ ላይ ወጣ ብሎ የተቀመጠ ሲሆን ምንም አይነት ወደታች አይወርድም። ወደታች ወርዶ ከፊንዲጣ ቀዳዳል ላይታይ ይችላል ማለት ነው። ደረጃ ሁለት ደግሞ እብጠቱ ሊኖር ይችላል። ያ እብጠት ግን ወደታች ወርዶ በፊንዲጣ መውጫ አካባቢ ሊታይ ወይም ፊል ሊደረግ ይችላል። ሆኖም ግን በራሱ ሊመለስ የሚችል ነው። ደረጃ ሶስት ደግሞ ሲደርስ ያ እብጠት በፊንዲጣ በኩል ይወጣና ለመመለስ ብዙ ጊዜ ፕሬዥር ይፈልጋል። ወይም ጣታችን መጠቀም ሊኖርብን ይችላል። ደረጃ አራት ደግሞ ስንል ሙሉ ለሙሉ የማይመለስ በጣትም ሆነ በማንኛው ፕሬዥር የማይመለስ ሊሆን ይችላል ማለት ነው። ስለዚህ በመጀመሪያዎቹ ሁለት ደረጃ ያሉትን በቀላሉ ማከም ይቻላል። የመጀመሪያው ሕክምና መፍትሄ አመጋገብን ማስተካከል ነው። አመጋገባችንን እናስተካክል። ሁለት ኮምፖነንት አለው። አንደኛው ኮምፖነንት ከፍተኛ ፋይበር ያላቸው ምግቦች መጠቀም ቅድም የዘረዘርኩላችሁ ያልተፈጠጉ እህሎች፣ ቆስጣ፣ ሰላጣ፣ አትክልቶች በአጠቃላይ ፍራፍሬዎች በአጠቃላይ ከፍተኛ ፋይበር ስላላቸው እነዚህም በተደጋጋሚ በመጠቀም የአካላችን ወይም አንጀታችን ውስጥ የሚመረቱ የሰገራ ብዛት እንዲጨምር፣ ሲጨምር ደግሞ ቶሎ ቶሎ ካካ ወይም ቶሎ ቶሎ ሰገራ ስለሚመረት ቶሎ ቶሎ ሽንት ቤት እንሄዳለን፣ ሳይደርቅ ይወገዳል ማለት ነው። ሁለተኛ ደግሞ አመጋገባችንን ስናስተካከል ከፍተኛ ውሃ መጠቀም ቢያንስ በቀን ውስጥ ከአንድ ተኩል እስከ ሁለት ሊትር ወይም ከስድስት እስከ ስምንት ብርጭቆ ውሃ ብንጠጣ፣ ይህ አመጋገባችን በራሱ አብዛኛውን የኪንዳሮትን ደረጃ ማከም የሚችል ነው ማለት ነው። ሁለተኛ ደግሞ ሽንት ቤት ውስጥ ረጅም ሰዓት አለመቆየት፣ ረጅም ሰዓት አለማማጥ። ሶስተኛ መፍትሄ ደግሞ ረጅም ሰዓት አለመቆም፣ ረጅም ሰዓት አለመቀመጥ፣ ፕሬሸሩ ለመቀነስ ማለት ነው። አራተኛ መፍትሄ ደግሞ ስፖርት ነው። ስፖርት ለብዙ አይነት ነገር ያው ጥቅም እንዳለው ታውቃላችሁ። አሁን ወደ ኬንታሩ ስንመጣ ሶስት ነገሮች ማየት እንችላለን። የመጀመሪያው ኤክሰርሳይዝ ስናደርግ አንጀታችን በደንብ ይንቀሳቀሳል ወይም ፔርስታልሲሱ ይጨምራል። ስለዚህ ኮንስቲፔሽን ወይም ድርቀት ምን ነገር ስለሚወገድ አንጀታችን ረጅም ሰዓት ሰገራን ይዞ ወይም አቅፎ አይቀመጥም። ስለዚህ አይደርቅም፣ በቶሎ ቶሎ ይወገዳል ማለት ነው። ሁለተኛ ኤክሰርሳይዝ ስናደርግ ክብደት እንቀንሳለን። ክብደት ደግሞ እንደምታውቁት ክብደት ሲጨምር፣ ቦርጭ ሲጨምር ፕሬዠር ፊንጢጣ አካባቢ ስለሚያመጣ፣ ያ በራሱ ኪንታሮትን ሊያስከስት ይችላል ማለት ነው። ሶስተኛው ደግሞ እርጉዝናቶች ላይ እርጉዝናቶች በነገራችን ላይ በመጀመሪያዎቹ ስድስት ወራት ቀለል ያሉ የእርግዝና ስፖርቶችን እንዲሰሩ ይመከራል። እነዚህም ከባለሙያ ጋር ተማክሮ ብትሰሩት ለሁሉም እርግዝናቶች የሚመከሩ ነገሮች ናቸው። ሶስተኛው ቤተሱ መፍትሄ ደግሞ ሰገራ ከተጠቀምን በኋላ በወረቀት ወይም በሶፍት ከመጥረግ ይልቅ በውሃ ብናጸዳው የተሻለ ነው የሚሆነው። ይህ ነገር ዛካ ኢንፍላሜሽን ካለ መቆጣት ካለ ያን ነገር የበለጠ እግዛዘቤት እንዳያረግና እንዳይቆጣ ያደረገዋል። ስድስተኛው መፍትሄ ደግሞ ውሃ ላይ መዘብዘፍ። ውሃ ላይ መዘብዘፍ ስንል ውሃው ለቢያለ ውሃ መሆን አለበት፣ ጨው ያስፈልገዋል። ከዛ ደግሞ ከ15 እስከ 20 ደቂቃ በቀን ከሁለት እስከ 3 ጊዜ ደጋግመን በመዘብዘፍ ፖፖ ሳይሆን ሰፋ ያለ ለምሳሌ እንደ ሳፋ ነገር ወይም እንደ መዘብዘፊያ ነገር ውስጥ ጥልቅ የሆነ ቢያንስ 20 ሴንቲሜትር አካባቢ ጥልቅ የሆነ መሆን አለበት። እዛ ውስጥ በመዘብዘፍ ይህን የተቆጣ የኪንታሮት አካል ፈታ እንዲልና ቬን ውስጥ የተወጠረው ነገር እንዲመለስ ማድረግ እንችላለን ማለት ነው። ሰባተኛው መፍትሄ ደግሞ መደበኛ የሆነ የመጸዳጃ ሰዓት ማበጀት። ለምሳሌ ጠዋት ጠዋት ከሆነ ከምግብ በኋላ ወይ ከምግብ በፊት ቋሚ የሆነ ሰዓት፣ ወይ ማታ ማታ ከሆነ ከራት በኋላ ቋሚ ሰዓት። ያንን ዴይሊ የምንተገብረው ከሆነ አንጀታችንን በዛ ውስጥ በዛ አቤት ውስጥ ስለሚያልፍ ሰገራችን ሳይደርቅ ይወገዳል። ከተወገደ ደግሞ ማማጥ ስለማይኖር ፕሬዥር ይቀንስልናል ማለት ነው። ስምንተኛው መፍትሄ ደግሞ የሰገራ ማለስለሻ ወይም ላግዜቲቭ የምንላቸውን መጠቀም ብዙ ማግኔዥየም ሃይድሮክሳይድ እነዚህ የመሳሰሉትን በመጠቀም የደረቀ ሰገራ ነገር ካለ ማስወገድ፣ ኃይለኛ ሲሆን ደግሞ ሳፖስተር ይም ነካስትሮ እነዚህ የመሳሰሉትን ሐኪም አማክሮ ቮሊውን አውቆ መጠቀም እንደ አማራጭ ይቆጠራል ማለት ነው። ዘጠነኛ መፍትሄ ደግሞ ሐኪም የሚያዛቸው ክሬሞችና ሳፖስተሪዎች አሉ፣ ለሄሞሮይድ ተብሎ የተዘጋጁ እነዚህ መቆጣትና ኢንፍላሜሽን ወይም ኢሪቴሽኑ ለመቀነስ የሚረደው እንጂ በአንድ ጊዜ እብጠቱን ሊያያሱ ገድሉን ይችላሉ። አስረኛውና የመጨረሻው መፍትሄ ግን ቀዶ ህክምና ሊሆን ይችላል ማለት ነው። ቀዶ ህክምናው በተለይ ደረጃ ሶስትና አራት በተለይ ደረጃ አራት ላይ ሲደርስ ይህ በአንድ ላይ ጌሽ የምንለው አለ። ሌዘር ቴራፒ፣ እስክሌሮ ቴራፒ ወይም ሄሞሮይዴክቶሚ የምንለው ሙሉ የሄሞሮይዱን ማውጣት ሊሆን ይችላል። ብዙ አይነት ሌቪሎች አሉ። እነዚህን በማድረግ ከዚህ ከሄሞሮይድ መገላገል ይቻላል ማለት ነው። ሆኖም ግን እዚህ ሰርጀሪ ሳንደርስ ቀድመን መጀመሪያ በዘረዘርኩላችሁ ወደ ስድስት ሰባት መፍትሄዎች ቀድመን መከላከል የምንችላቸው ነገሮች ስለሆኑ አመጋገባችን ላይ ውሏችን ላይ እና ኪሏችን ላይ ትኩረት አድርገን ምንሰራ ብዙዎቻችን ላይ ለውጥ ይመጣል ማለት ነው። ስለዚህ ወደ እርጉዝ እናት ስንሄድ ለእርጉዝ እናት ወይም ከወለደች በኋላ ምን መክሮኛ ሲትስ ባዝ ምንለው ነው ያማት ቅድም ያልኳችሁ በኋላ ላይ መዘፍዘፍ ማለት ነው። ይህ ስቲሽም ካለ ስቲቹ ቶሎ እንዲድን ይረዳል። እንዲሁም ደግሞ ፊንጢጣ ላይ እብጠቶች ካሉ ይሄ ወርድ የሚለው ከተከሰተ እንዲመለስ ይረዳል። ከዛ ደግሞ ቀዋየት ብሎ ከግል ኤክሰርሳይስ የሚባለውን የስፖርት አይነት ብትጀምረው ይመከራል። ታዋቂ የሆኑ ኤክሰርሳይሶች አሉ እናቶች የሚመከሩ ያንን ቢያንስ በሳምንት ሶስት ቀን አራት ቀን በመስራት ብዙ ነገሮችን ወደ ኖርማል መስመር መመለስ ይቻላል ማለት ነው። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። እኔ ዶክተር ፋሲል ነኝ የጻና ስፔሻሊስት ሐኪም ጥያቄዎቻችሁን ኮሜንት ላይ አስፍሩልን። መልካም ጊዜ። yyesuweduy yesusweduya manasikasaya andinag gidauqall yesusweduya yesusweduyal yesusweduya

شايلين اصبحت افراد ان اردت ان اردت ان كان Jesusi we dunyele, Jesusi we dunyele, Jesusi we dunyal, ታዲያ እሱን አልፎ ምን ከኝ ማነው? ማንስ ቢመጣ ምን ያደርገኛል? የጽና ግንብ የሳት አጥር ኢየሱስ ሆኖኛል። የጽና ግንብ የሳት አጥር ኢየሱስ ሆኖኛል። አንድ ነገር ግን አውቃለው ኢየሱስ wy mannsikasya andnagginaugallm yesus wya yesus wedya yesus wdya mannik

Yes, we oh, see where dunyale. yes, you oh, yes, we see where dunyale. yes, you oh, yes, we see where ጤና ይስጥልኝ። ይህ ጤና ይስጥልኝ የተሰኘው የጤና ፕሮግራማችን ነው። በጤና ይስጥልኝ ረጅም ዓመት የሥራ ልምድ ባላቸው የሕክምና ባለሙያዎችን ወደዚህ ስፍራ በመጋበዝ ስለ እርሶ ጤና የምንወያይበት የጤና ይስጥልኝ ፕሮግራማችን ነው። ጤና